ከኮቪድ-19 ጋር በተያያዘ የሰራተኞችን ደህንነት ለመጠበቅ የኮቪድ-19 የስራ ቦታ ምላሽ የሶስትዮሽ ፕሮቶኮል የተባለ አሰራር ተግባራዊ የተደረገ መሆኑን የኢትዮጵያ ሰራተኛ እና ማህበራዊ ጉዳይ ሚኒስቴር አስታወቀ። ሚኒስትሯ ዶክተር ኤርጌጎ ተስፋዬ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የዜጎችን የስራ ዋስትና ለማስጠበቅ በዚህ አስከፊ ጊዜ ከስራ እንዳይሰናበቱ የሚያግዝ እንቅስቃሴ እየተደረገ መሆኑንም አብራርተዋል። ሊባኖስን ጨምሮ በተለያዩ የመካከለኛው ምስራቅ አገሮች አጣብቂኝ ውስጥ የሚገኙ የኢትዮጵያ ዜጎች ባሉበት ሆነው እንዲታገዙ ለማድረግ የሚካሄደው ዝግጅት እየተጠናቀቀ መሆኑንም ሚኒስትሯ ጨምረው አስረድተዋል። በዓለም ለአንድ መቶ ሰላሳ አንደኛ ጊዜ በኢትዮጵያ ደግሞ ለ45ኛ ጊዜ የሚከበረውን ዓለም አቀፍ የሰራተኞች ቀንን ምክንያት በማድረግ ሚኒስትሯን ያነጋገራቸው ዘጋቢያችን እስክንድር ፍሬው ነው። ወደ ቃለ ምልልሱ። በጣም አመሰግናለሁ ስለ ጊዜዎት፣ ዶክተር ኤርጎጌ ተስፋዬ የኢትዮጵያ የሰራተኛና ማህበራዊ ጉዳይ ሚኒስትር። እንግዲህ ዛሬ የዓለም አቀፍ የሰራተኞች ቀን ነው። እርስዎም እለቱን አስመልክተው ባስተላለፉት መልእክት በተለይ ሩት ከኮቪድ አስራ ዘጠኝ ጋር በተያያዘ ስላለ የሰራተኞች ደህንነት ጉዳይ ነው። ምን አይነት እርምጃዎች እየተወሰዱ ነው ከዛ አንጻር ዶክተር ኤርጎጌ? ለምሳሌ የሶስትዮሽ ፕሮቶኮል የሚባል ማውጣታችሁን ገልጸዋል። በመልክቶች ላይ የሰራተኞች የስራ ቦታ ምላሽ የሶስትዮሽ ፕሮቶኮል የሚል ከሱ ጀምሩልኝ ጠቅለል ካለን። እሺ አመሰግናለሁ እስክንድር። በቅድሚያ ሁሉንም የኢትዮጵያ ሰራተኞች እንኳን ለአለም አቀፍ የሰራተኞች ቀን በሰላም አደረሳችሁ አደረሰ ማለት ይፈልጋለሁ። ይህንንም ፈተና ለመወጣት እንዲቻል በድምደ ገለጽከው የሶስትዮሽ የስራ ቦታ ምላሽ ፕሮቶኮል ተዘጋጅቷል። ከዚህ ፕሮቶኮል ጋር ተያይዞ ያሉ ሁለት መሰረታዊ ጉዳዮች አሉ። አንደኛው በስራ ቦታ ላይ የኮቪድ ወረርሽኝን ከመከላከል አንጻር ከአሰሪው ምን ይጠበቃል፣ ከሰራተኛ ውስጥ ምን ይጠበቃል የሚል በዝርዝር የተቀመጠ አለ፣ እንደ መንግስትም የምንሰጠው ምላሽ ጨምሮ። ሁለተኛው ዋነኛው መሰረታዊ ጉዳይ ደግሞ የስራን ቦታ አስተዳደርን በተመለከተ በእንዴት መልኩ መኬድ አለበት ተብሎ በተለይ እንደሚታወቀው በአሰሪና ሰራተኛው አዋጅ ላይ የተቀመጠ ስራ አስተዳደር አለ፣ ህግ አለ። ከዛ በላይ ደግሞ ከፍ ብሎ ማህበራዊ ኃላፊነትን በመወጣት ረገድ አሰሪውን፣ ሰራተኛውን ምን ሊያደርግ ይገባል የሚሉ ዝርዝር ነጥቦችን የያዘ የስራ ቦታ ምላሽ ፕሮቶኮል ነው የወጣው። ይህ ፕሮቶኮል እንደሚታወቀው በአስቸኳይ ጊዜ አዋጁም ላይ በተደነገቀው መሰረት በዚህ የቀውስ ወቅት አሰሪውም ሰራተኛውን ተደጋግፎ ከመንግስት ጋር አንድ ላይ ሆኖ ስራውንም ሰራተኛውንም ማሻገር እንዲችልና ይህንን ጊዜ አልፈን የሚመጣውን ብሩህ ጊዜ ደግሞ ለማየት ከዚሁ ትብብርና መደጋገፍ እንደሚያስፈልግ የተቀመጠበት ለበሽታው ከመጋለጥ በተጨማሪ ተጋላጭ እንዳይሆኑ ጥንቃቄ ከማድረግ በተጨማሪ ሰራተኞችን የስራ ዋስትናቸውን የኢኮኖሚ ዋስትናቸውን ማረጋገጥን ግግም ይገባ እንደሚገባው ይታወቃል። ከዚህ አንጻር ደግሞ የተለያዩ ችግሮች እየገጠሙ እንደሆነ ይገለጻል። ለምሳሌ በአገልግሎት ሰጪው ዘርፍ ተሰማርተው ያሉ ሰራተኞች ከስራ ባይሰናበቱም ግን ቤት ለመዋል መገደዳቸው፣ ለምሳሌ ሆቴሎች በመዘጋታቸው በመቆማቸው የሚፈጠሩ ችግሮች አሉ። ለምሳሌ ያ ማህበር፣ የአዲስ አበባ ሆቴሎች ማህበር ባስጠናው ጥናት በስሩ ካሉት አንድ መቶ ሰላሳ ሆቴሎች ሰማንያ ስምንት በመቶ ያህሉ ሙሉ በሙሉ አሊያም በከፊል ሊዘጉ እንደሚችሉ ጠቁሟል እና እነዚህ እነዚህ አይነት ሰራተኞችን በምን መልኩ ነው የምትደርሷቸው? ምን አይነት የመፍትያ አቅጣጫ ስነው በመንግስት በኩል የተቀመጠ? እንግዲህ ቅድም እንዳልኩት ፕሮቶኮል ውስጥ አንድም የአሰሪና ሰራተኛን የስራን አስተዳደር በተመለከተ የተቀመጠው እንደሚታወቀው ይህ ወረርሽኝ በስራው አለም ላይ ከባድ ተጽዕኖ ያስከትላል። በተለይ ደግሞ በተወሰኑ ሴክተሮች ላይ አሁን አንተ እንደገለጽከው በሆቴል እና ቱሪዝም ከዛ በተጨማሪ በአበባ እርሻ ላይ እንደዚሁም ደግሞ በጨርቃጨርቅ ኢንዱስትሪዎች ላይ ከፍተኛ ኪሳራን እያስከተለን ያለው። ይህንን እንግዲህ እንደ መንግስት አሰሪውንም ለመደገፍ ስራውንም ለማቆየት የሰራተኛውንም የስራ ዋስትና ለማስጠበቅ የተወሰዱ ሰፋፊ እርምጃዎች አሉ። በተለይ ለአሰሪው የብድር አቅርቦትን በተመለከተ ታክስ ኤግዘምት ማድረግን እንደዚሁም ደግሞ የወለድ እፎይታን በመስጠት ስራውን ማቆየት እንዲቻልና አሰሪውም ሰራተኛውን ደግፎ በፕሮቶኮሉም እንደተቀመጠው የተለያዩ ደረጃዎችን ጠብቆ የዓመት ፈቃድ ከመስጠት ጀምሮ እስከ ኔጎሽት በማድረግ በመወያየት የሶሻል ዲያሎግን በማስቀደም ደሞዝ እና ጥቅማጥቅሞችን መቀነስ የከፋ ከሆነም ደግሞ በስተመጨረሻው ፕሮቶኮሉም ላይ እንደተቀመጠ ጥናት ተደርጎበት በተለይ አዋጁ ላይ ደንቡም ላይ በትክክል ተቀምጧል። ከእኛ ሚኒስቴር መስሪያ ቤት ጋር በመካከር እንደዚሁም የአሰሪና የሰራተኛው ኮንፌዴሬሽኖችን በማማከር ሊወሰኑ የሚገቡ እርምጃዎች ሊኖሩ እንደሚችሉ ተቀምጧል። አሁን በፕሮቶኮሉ ላይ የመጨረሻ ሪዞሉሽን ሊሆን ይችላል ወይም መፍትሄ ሊሆን ይችላል ተቀምጠው ብድር በመስጠት ለሰራተኛው በጣም ሴክተሩ የተጎዳና ሰርቫይቭ ማድረግ የሚያቅተው ወይም ደግሞ መቆየት፣ ስራውን ማቆየት የሚያቅተው ከሆነ ለሰራተኛው ብድር በመስጠት እንደዚሁም ስራው በሚጀመርበት ወቅት ሰራተኛው ወደ ስራው እንደሚመለስ መተማመኛ ደብዳቤ በመስጠት ይህንንም ከሰራተኛና ማህበራዊ ጉዳይ ሚኒስትር ጋር በመነጋገር በመመካከር ሊፈጸም እንደሚገባ አስቀምጧል። ከዚህ ውጪ እንደሚታወቀው ቶታል ሎክዳውን አይደለም ኢትዮጵያ ውስጥ ያለው። ስራዎች እየተሰሩ ስለሆነ የሰራተኛን በፈረቃ ማሰራት ቅድም እንደገለጽኩትም የአመት ረፍታቸውን የዚህን አመት በተጨማሪም ቀጣይ ያለውንም አመት ረፍት እንዲወስዱ በማድረግ እያንዳንዱ ደረጃ በደረጃ ይህ ሊፈጸም እንደሚገባ ተቀምጧል። ነገር ግን ይህ ሲባል ቅድም እንደጠቀስኩት የሆቴል ኢንዱስትሪ ወይም ሌሎች ሴክተሮች የተጎዱት ሴክተሮችን የሚመለከት ነው። ከዛ ውጭ ግን ምንም እንኳን የኮቪድ አስራ ዘጠኝ ወረርሽኝ መጥፎ ሁኔታዎችን በስራ ላይ የፈጠረ ቢሆንም ለአንዳንድ ሴክተሮች ደግሞ የተሻለ እድልም ፈጥሯል። ይህንንም አይተናል። እነዚህም ጭምር ናቸው እንግዲህ ሰራተኛን ለመቀነስ የሚጠይቁት። ስለዚህ አሳውቆ ተፈትሾ የሚደረግ እርምጃዎች ሊሆን ይገባል።